The voice of America. B O A. Ye, yeah. yammer yeah, kadims, radio abiano. <laughs> በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሰኞ ሐምሌ 26 2013 ዓ ም ዝግጅታችን ጀመረ። በነገ እለት አዲስ አበባ እንደሚገቡ የሚጠበቁት የዩኤስአይዲ አስተዳዳሪ ሳማንታ ፓወር የተሟላና ያልተገባ ሰብአዊ ተደራሽነት እንዲፈቀድ ግፊት ማድረግ አንዱ የጉዟቸው ዓላማ መሆኑን ገለጹ። የኢትዮጵያ መንግስት ባለስልጣናት በሌላ በኩል በሱዳን በኩል መስመር እንዲከፈት የሚደረግ ያሉትን ጫና እያወገዙ ነው። ሙሉ ዘገባውን በአብይ ርዕስ ታዳምጣላችሁ። ከተኩስ አቁሙ በኋላ አማራ ክልልን ከወረረ በኋላ ያለውን ነው እያወራ ያለው። በአሸባሪው ህወሓት ምክንያት በክልላችን ከ200ሺ በላይ ተፈናቃዮች አሉ። የአማራ ክልል መንግስት የኮሚኒኬሽን ጉዳዮች ዳይሬክተር አቶ ግዛቸው ሙሉነህ ናቸው። ይህንንም ዘገባ ቆየት ብሎ ታደምጡታላችሁ። ከአፋር ክልል ዞን አራት አካባቢ የተፈናቀሉ ሰዎች ቁጥር ወደ 75 ሺህ ደርሷል ተባለ። እነዚህንና ሌሎች ቅንብሮችን በምሽቱ ታዳምጣላችሁ። ጤና ይስጥልኝ። እንደምናመሻችሁ ክቡራን አድማጮች የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ንጉሱ ታምሬ ስርጭቱን ያቀናብርልናል። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በአት ቪኦኤ አምሃሪክ የፌስቡክ ገጻችን በቀጥታ መከታተል ትችላላችሁ። በተጨማሪም ከሰኞ እስከ አርብ አህዱ ራዲዮ 94.3 ላይ እንገኛለን። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። ጤና ስጥልኝ እንደምናመሻችሁ፣ አድማጮች ዜናውን የማሰማችው ቆንጂ ይታየ ነኝ። በነገው ዕለት አዲስ አበባ እንደሚገቡ የሚጠበቁት የዩኤስኤአይዲ አስተዳዳሪ ሰማንታ ፓወር የጉዟቸው ዓላማ በትግራይ ክልል ረሃብን ለመከላከል የተሟላና ያልተገደበ ሰብአዊ ተደራሽነት እንዲፈቀድ በኢትዮጵያ መንግስት ላይ ግፊት ለማድረግ እንደሆነ አስቀድመው አስታውቀዋል። ይሁንና የሚያደርጉት ግፊት ስለሚያካትታቸው ነጥቦች የተባለ ነገር የለም። የኢትዮጵያ ባለስልጣናት በበኩላቸው በትዊተር አድራሻቸው ባሰፈሩት ጽሑፍ ስለ ሰማንታ ፓወር ጉብኝት ባይገልጹም በሱዳን በኩል የሰብአዊ ድጋፍ መተላለፊያ መስመር እንዲከፈት የሚደረግ ያሉትን ጫና በጽኑ ተቃውመዋል። የውጭ ጉዳይ ሚኒስትር ደኤታ አምባሳደር ሬድዋን ሁሴን ጫናውን ግልጽ የሆነ የተንኮል ወጥመድ ሲሉ ገልጸውታል። በሌላ በኩል ራሱን የትግራይ መከላከያ ኃይል በማለት የሚጠራው ኃይል መሪ እንደሆኑ የሚነገርላቸው ጀነራል ጻድቃን ገብረተንሳይ በአማራና በአፋር ክልሎች በኩል ጥቃት የከፈቱት ትግራይ የተዘጉባትን በሮች ለመክፈትና የትግራይ መንግስት ብለው በገለጹት አካል የተቀመጡ ቅድመ ሁኔታዎችን የኢትዮጵያ መንግስት እንዲቀበል ጫና ለማሳደር መሆኑን አስታውቀዋል። በምሽቱ አብይ ርዕስ ዝርዝሩን የያዘ ዘገባ። ይቀርብበታል። በተባበሩት መንግስታት ድርጅት የዘር ማጥፋት ጉዳይ ልዩ አማካሪ የሆኑት አሌስ ዋይሪሙ እንደሬቱ በኢትዮጵያ የቀጠለውና የተባባሰ የሚሄደው ዘር ተኮር ግጭት አሳስቦኛል ሲሉ አስታወቁ። የመንግስታቱ ድርጅት ባወጣው መግለጫ እንደሬቱ የትግራይ ክልልን ጨምሮ በአፋር፣ ሶማሌ፣ ኦሮሚያና አማራ ክልሎች የሚፈጸሙ ከፍተኛ የሰብአዊ መብት ጥሰት ክሶች እያሳሰባቸው መሆኑን አስታውቋል። የመግለጫውን ይዘት የተከታተለችው ስመኝሽ የቆየ ዝርዝሩን ይዛለች። በተባበሩት መንግስታት ድርጅት ልዩ የዘር ማጥፋት አማካሪ የሆኑት አሊስ ዋይሪሙ ንዴሪቱ በሰሜን ኢትዮጵያ ትግራይ ክልል ግጭት ከተቀሰቀሰበት ጊዜ አንስቶ ጾታዊ ጥቃትን፣ ህፃናትን ለውትድርና ማሰማራት፣ ጅምላ እስሮች፣ በተለያዩ አካላት የሚፈጸሙ ዘርን መሰረት ያደረጉ ግድያዎችን ያካተቱ ከፍተኛ የሰብአዊ መብት ጥሰቶችና እንግልቶችን የያዙ ሪፖርቶች እየደረሷቸው መሆኑን አስታውቀዋል። ልዩ አማካሪዋ በሀገሪቱ ውስጥ እየተሸረሸረ የሄደውን የህግ የበላይነት መጥፋት አውግዘው የሰብአዊ መብቶች ጉባኤ በትግራይ ክልል እየደረሰ ያለውን ግጭትና የሰብአዊ መብት ጥሰት እንዲቆም የጠየቀውን ጥያቄ እንዲፈጸም ጥሪ ማቅረባቸውን ድርጅታቸው ያወጣው መግለጫ አስታውቋል። መግለጫው አክሎ ልዩ አማካሪዋ በተለያዩ የፖለቲካ አመራሮችና የትጥቅ ትግል አራማጆች የሚወጡ ግጭት አባባሽ ንግግሮች ማውገዛቸውን የገለጸ ሲሆን በተለይ በትግራይ ያለውን ግጭት ለመግለጽ እንደ ካንሰር ሰይጣንና አረም የመሳሰሉ ክብርን የሚነኩና ሰውነትን የሚያዋረዱ ቃላቶችን መጠቀም እጅግ አሳሳቢ መሆናቸውን ማብራራታቸውን ገልጿል። በተለይ በማህበራዊ ትስስር ገጾች የሚስተጋቡ የጥላቻ ንግግሮች በሀገሪቱ ውስጥ ያለውን የዘር ግጭት በማባባስ ረገድ አሳሳቢ ሁኔታ ላይ መድረሱን የገለጹት የመንግስታቱ ድርጅት ልዩ አማካሪ ሀገሪቱ አሁን ባለችበት በዘር ግጭት የተወጠረ የፖለቲካና ማህበራዊ ሁኔታ ውስጥ የሚደረጉ እንደዚህ አይነት እንቅስቃሴዎች ማህበረሰቦችን ይበልጥ የሚያራርቅ አደገኛ አካሄድ ነው ማለታቸው በመግለጫው ተካቷል። የሰብዊ መብት ሰቶቹን የሚፈጽሙ ተጠያቂ መሆን እንዳለባቸው አበክረው የገለጹት ልዩ አማካሪዋ ይህና ለማድረግ ኢትዮጵያ በዓለም አቀፍ ህጉ መሰረት ልትከላከለው ግዴታ የተቃለባትን ወንጀሎች እንዲባባሱ ያደርጋል ሲሉ አስጠንቅቀዋል። ጉዳዩ የሚመለከታቸው በቀጠናው የሚገኙና ሌሎች የዓለም አቀፉ ማህበረሰብ አባላትም በሀገሪቱ ከለላ ለሚያስፈልጋቸው ሰዎች ጥበቃ በማድረግ ረገድ ያላቸውን ሚና እንዲያጠናክሩም ጥሪ አቅርበዋል። በተለይ የአፍሪካ ህብረት የዘር ግጭቱንና ያንን መሰረት ያደረጉ ግድያዎችን ለማስቆም አስፈላጊውን እገዛ ሊያደርግ እንደሚገባው ማሳሰባቸውን መግለጫው አስታውቋል። ለአሜሪካ ድምፅ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። ስመኝሽን ለዘገባው አመሰግናለሁ። ኢትዮጵያንና ሱዳንን በሚያዋስነው ድንበር ላይ በሚገኝ ወንዝ ውስጥ ባለፈው ሳምንት የሱዳን ከሰላ ክፍለ ሀገር ባለስልጣናት ከአርባ የሚበልጡ ሰዎች አስከሬኖችን አግኝተዋል ሲሉ አንድ የሱዳን ባለስልጣን መናገራቸው ተዘገበ። አስከሬኖቻቸው የተገኙት ሰዎች ከትግራይ ክልል ውጊያ የሸሹ መሆናቸው የታወቀ ነው ያለው ዘገባው፣ አንዳንዶቹ በጥይት የተመቱ ወይም እጆቻቸው ወደኋላ የታሰሩ ናቸው ብሏል። ሱዳን የድንበር አካባቢ ሐምዳየት በሚገኘው ማህበረሰብ ውስጥ የሚሰሩ ሁለት ኢትዮጵያውያን የጤና ሰራተኞች ተከዜ ወንዝ ውስጥ አስከሬኖች ተንሳፈው አይተናል በማለት እንዳረጋገጡ አሶሺየትድ ፕሬስ ዘግቧል። አንድ የኢትዮጵያ መንግስት የትዊተር ገጽ ላይ ዛሬ የወጣ ጽሁፍ በበኩሉ አስከሬኖች ወንዝ ውስጥ ተገኝተዋል የተባለው የትግራይ ኃይሎች ውስጥ ያሉ ፕሮፓጋንዲስቶች የሐሰት ዘመቻ ነው ብሏል። የዩናይትድ ስቴትስ የጦር ኃይል በሶማሊያ አልሸባብ ላይ የአየር ጥቃት አድርሷል። የዩናይትድ ስቴትስ የጦር ሰራዊት በሶማሊያ የአልሸባብ ታጣቂዎች ላይ በድጋሚ የአየር ጥቃት ማካሄዱን አረጋግጧል። ሁለት ሳምንት ባልሞላ ጊዜ ውስጥ ይህ ሦስተኛው የአየር ጥቃት መሆኑ ነው። በማዕከላዊ ጉልሙዱድ ክፍለ ግዛት ቄካድ በሚባል አካባቢ ትናንት እሁድ የአየር ጥቃቱ የተፈጸመው የሶማሊያ መንግስት ኃይሎችን ለመርዳት መሆኑን የዩናይትድ ስቴትስ የጦር ኃይል አስታውቋል። ቀደም ብሎ የሶማሊያ መንግስት ባወጣው መግለጫ የአየር ጥቃቱ የተካሄደው የፌዴራል ኃይሎች እና በዩናይትድ ስቴትስ የሰለጠኑ ወታደሮች ከታጣቂዎቹ ጋር እየተዋጉ በሚገኙበት አካባቢ መሆኑን አስታውቆ ነበር። ይሁንና የቆሰሉ ወይም የተገደሉ ታጣቂዎች ስለመኖራቸው በዝርዝር የተገለጸ ነገር የለም የሶማሊያ የማስታወቂያ ሚኒስቴር ባወጣው መግለጫ በዚህ ጥቃት አልሸባብ በሶማሊያ ሕዝብ ላይ ጥቃት ለመሰንዘር አቅሙ በከባዱ ተመቷል ብለዋል። አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ አገልግሎት ነው። ግብፅ ውስጥ ስምንት የጦር ሰራዊት ወታደሮች በጸረ ሽብርተኛ ውጊያ ላይ መገደላቸው ተገልጿል። የጦር ሰራዊቱ ባወጣው መግለጫ እንዳለው አብዛኛው ውጊያ የተካሄደው ራሱን እስላማዊ መንግስት ብሎ የሚጠራው ቡድን ተባባሪ ቡድኖች በሚንቀሳቀሱበት ሰሜናዊ የሲናይ አካባቢ ነው። ከሰባት መቶ በላይ ፍልሰተኞች ሜዲትራኒያን ባህር ላይ እርዳታ ሰጪ መርከቦች ደርሰውላቸው እንዳተረፏቸው ተገለጸ። ባለፉት ቅዳሜና እሁድ በደካማ ጀልባዎች ላይ የተሳፈሩ ከሰባት መቶ የሚበልጡ ፍልሰተኞች በባህሩ ሊቢያና ማልታ ጠረፍ አካባቢ እርዳታ ለመስጠት ባህሩን የሚቃኙ መርከቦች ደርሰው ሕይወታቸውን እንዳተረፉ ነው የተዘገበው። በኮቪድ-19 ዜናዎች ዩናይትድ ስቴትስ ውስጥ ዴልታ የሚባለው የኮሮና ቫይረስ ልውጡ ዝርያ ስርጭት እየጨመረ መሄዱ አስቸጋሪ የስቃይ እና የችግር ወቅት ደቅኖብናል ሲሉ ከፍተኛው የተላላፊ በሽታዎች አዋቂው ዶክተር አንቶኒ ፋውቺ ተናገሩ። የፕሬዝደንት ጆ ባይደን የጤና ጉዳዮች ከፍተኛ አማካሪው ዶክተር ፋውቺ ትናንት በኤቢሲ ቴሌቪዥን ላይ ቀርበው በሰጡት ቃል ሁኔታው እየከፋ ነው የሚሄደው ብለው፣ ለዚህም ምክንያቶቹ መከላከያውን ክትባት አንከተብም ያሉት በሚሊዮኖች የተቆጠሩ ሰዎች ናቸው ብለዋል። ባለፉት ሳምንታት በቫይረሱ የሚያዙት ሰዎች ቁጥር በከፍተኛ ደረጃ ማሻቀቡን ተከትሎ ሳይከተቡ የቆዩ አንዳንድ ሰዎች ለመከተብ እያሰቡ መሆናቸውን የተገለጸው። ይሁን እንጂ አሁንም ብዙ ሚሊዮኖች የጤና ባለስልጣናት ውትወታቸውን የቀጠሉ ቢሆንም የተለያዩ ምክንያቶችን በመስጠት የፈለገውም ቢሆን አልከተብም ማለታቸውን ቀጥለዋል። አሜሪካውያን ክትባቱን እንዲወስዱ በየቀኑ እየተማጸኑ ያሉት ዶክተር አንቶኒ ፋውቺ ብትከተቡ እራሳችሁን ከከባድ ህመምና ከሞት ትታደጋላችሁ። ቫይረሱ እንዲዛመት እድል የሚሰጡት ያልተከተቡት ሰዎች ናቸው ብለዋል። ባለፉት ስድስት ሳምንታት በሀገሪቱ ካለፈው የካቲት ወር ወዲህ ባልታየ መጠን በየቀኑ ሰባ ሺህ አዲስ ተጋላጮች እየተመዘገቡ ሲሆን አንዳንድ የኮቪድ-19 ወረርሽኝ ተከታታዮች በበኩላቸው በዚህ አሁን በገባው የአውሮፓውያን ነሐሴ ወር ውስጥ ዴልታ ዝርያው በይበልጥ እየተዛመተ ሲሄድ በየቀኑ ከ140 ሺህ እስከ 300 ሺህ ሰዎች ሊያዙ እንደሚችሉ ተንብየዋል። ባለፈው ሳምንት ኦማን ጠረፍ ላይ በአንድ የነዳጅ ጫኝ መርከብ ላይ ለደረሰው የድሮን ጥቃት ተጠያቂዋ ኢራን ነች ሲሉ ዩናይትድ ስቴትስና ብሪታንያ ከሰዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ባወጡት መግለጫ ጥቃቱን ኢራን እንደፈጸመች እርግጠኛ ነን ብለዋል። ኢራን በክልሉ ዙሪያ የታጠቁ ሰው አልባ ድሮኖችን ማሰማራቱን አባብሳ ቀጥላለች በማለትም የውጭ ጉዳይ ሚኒስትሩ ወንጅለዋል። በሰሜናዊው የአረቢያ ባህር አካባቢ ላይ በመርከቡ ላይ የተፈጸመው ጥቃት ያላንዳች ምክንያት የተሰነዘረ ጥቃት ነው ብለዋል የዩናይትድ ስቴትሱ የውጭ ጉዳይ ሚኒስትር ለዚህ ጥቃት መሰጠት ስላለበት ምላሽ ከአጋሮቻችን እና ከመካከለኛው ምስራቅ መንግስታት ጋር እየተመካከርን ነን ያሉት የውጭ ጉዳይ ሚኒስትሩ ምላሽ ይሰጣል ሲሉ አክለዋል። የብሪታንያ የውጭ ጉዳይ ሚኒስትር ዶሚኒክ ራብን በበኩላቸው ኢላማ ይዞ ሆን ተብሎ የተፈጸመ ጥቃት መሆኑን እናምናለን። ኢራን በዚህ አድራጎቷ የዓለም አቀፍ ሕግ ጥሰት ፈጽማለች ብለዋል። በመርከቡ ላይ ለደረሰው ጥቃት ኃላፊ ነኝ ያለ ወገን የለም። የኢራን የውጭ ጉዳይ ሚኒስቴርም ውንጀላውን አስተባብሏል። የዩናይትድ ስቴትስ የመወሰኛ ምክር ቤት አባላት በሁለቱም ፓርቲዎች ህብረት የአንድ ትሪሊዮን ዶላር የመሠረተ ልማት ወጪ እቅድ አቅርበዋል። ገንዘቡ እየተበላሹ ያሉ መንገዶችን እና ድልድዮችን ለመጠገንና በመላ ሀገሪቱ የብሮድባንድ ኢንተርኔት አገልግሎት ለማስፋፋት የሚውል መሆኑ ታውቋል። በመጨረሻም የቶኪዮ ኦሊምፒክስ ውድድሮች ቀጥለዋል። የአትሌቲክስ ውድድሮች ላይ አፍሪካውያን የሩጫው ዘርፍ ገናና መሆናቸውን ዳግም አሳይተዋል። በ10 ሺህ ሜትር ወርቁን እጇ ያስገባችው ኢትዮጵያም አንድ የብር እና አንድ የነሐስ ሜዳሊያ ጨምራ የሜዳሊያ ቁጥሯን ሶስት አድርሳለች። ዜናውን ያደረሰን ሀብታሙ ስዩም ነው። በሁለተኛው አጋማሽ እነዚህንና ሌሎችንም ዜናዎች በስፖርት ፕሮግራሙ ይዞ ይመለሳል። ጠብቁት። ለዜናው የተመደበው ክፍለ ጊዜ በዚሁ ተጠናቀቀ። ከአሜሪካ ድምፅ ራዲዮ ጣቢያ በ22 ሜትር ባንድ 13765 ኪሎ ሄርስ በ25 ሜትር ባንድ በ12040 ኪሎ ሄርስ በ31 ሜትር ባንድ በ9485 ኪሎ ሄርስ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሰኞ ሐምሌ 26 2013 ዓ.ም ዝግጅታችን ነው። ዝግጅቶቻችንን ከራዲዮ በተጨማሪ በዌብ ሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም፣ በአት ቪኦኤ አምሃሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ በአህዱ ራዲዮ 94.3 ላይ እንገኛለን። አሁን የዕለቱን አብይ ርዕስ እናሰማችሁ። በነገ ዕለት አዲስ አበባ እንደሚገቡ የሚጠበቁት የዩኤስ አይዲ አስተዳዳሪ ሳማንታ ፓወር በትግራይ ክልል ረሃብን ለመከላከል የተሟላና ያልተገደበ ሰብአዊ ተደራሽነት እንዲፈቀድ በኢትዮጵያ መንግስት ላይ ግፊት ማድረግ የጉዟቸው አላማ እንደሆነ አስቀድመው ገልጸዋል። ይሁንና የሚያደርጉት ግፊት ስለሚያካትታቸው ነጥቦች እስካሁን የተባለ ነገር የለም። የኢትዮጵያ ባለስልጣናት ግን በትዊተር ገጻቸው ባሰፈሩት ጽሁፍ ስለ ሳማንታ ፓወር ጉብኝት ባይገልጹም በሱዳን በኩል የሰብአዊ ድጋፍ መተላለፊያ መስፈር መስመር እንዲከፈት የሚደረግ ያሉትን ጫና በጽኑ ተቃውመዋል። የውጭ ጉዳይ ሚኒስትር ዴታ አምባሳደር ሬድዋን ሁሴን ጫናውን ግልጽ የሆነ የተንኮል ወጥመድ ነው ሲሉ ገልጸዋል። በሌላ በኩል የትግራይ መከላከያ ኃይል በማለት የሚጠራው ኃይል መሪ እንደሆኑ የሚነገርላቸው ጄኔራል ጻድቃን ገብረ ተንሳይ በአማራና በአፋር ክልሎች በኩል ጥቃት የከፈቱት ትግራይ የተዘጉባትን በሮች ለመክፈትና የትግራይ መንግስት ብለው በገለጹት አካል የተቀመጡ ቅድመ ሁኔታዎችን የኢትዮጵያ መንግስት እንዲቀበል ጫና ለማሳደር መሆኑን ገልጸዋል። ኬኔዲ አባተ በዚህ ላይ ዘገባ አለው። የዩናይትድ ስቴትስ ዓለም አቀፍ የልማት ተራድሮ ድርጅት ዩኤስ ኤአይዲ አስተዳዳሪ ሳማንታ ፓወር ነገ ሐምሌ 27 ለስራ ጉብኝት አዲስ አበባ እንደሚገቡ ይጠበቃል። ሳማንታ ፓወር ኢትዮጵያን የሚጎበኙበት ዋናው ምክንያት በትግራይ ክልል ረሃብን ለመከላከል የተሟላና ያልተገደበ ሰብአዊ ተደራሽነት እንዲፈቀድ በኢትዮጵያ መንግስት ላይ ግፊት ለማድረግ እንደሆነ እርሳቸው የሚመሩት ተቋም ከቀናት በፊት ባወጣው መግለጫ አስታውቋል። ካለፈው ቅዳሜ ጀምሮ በሱዳን ጉብኝት በማድረግ ላይ የሚገኙት ፓወር ወደ ኢትዮጵያ ከመግባታቸው በፊት ታዲያ የተለያዩ የኢትዮጵያ መንግስት ተቋማትና ባለስልጣናት በማህበራዊ ድረገጾቻቸው በቀጥታም ይሁን በተዘዋዋሪ ከእርሳቸው ጉብኝት ጋር ሊያያዙና የመንግስትን አቋም ሊያንጸባርቁ የሚችሉ መልእክቶችን በማስተላለፍ ላይ ናቸው። የዩኤስኤአይዲ መግለጫ ያልተገደበ ተደራሽነትን ለማረጋገጥ በመንግስት ላይ የሚደረገው ግፊት ስለሚያካትታቸው ነጥቦች ያለው ነገር ባይኖርም የኢትዮጵያ ውጭ ጉዳይ ሚኒስትር ዴታ አምባሳደር ሬድዋን ሁሴን ሐምሌ 24 በትዊተር አድራሻቸው ላይ ባሰፈሩት ጽሑፍ ኢትዮጵያን ከሱዳን ጋር በሚያዋስናት በምዕራብ የአገሪቱ ክፍል የሚገኘው መስመር እንዲከፈት ጫናዎች መኖራቸውን ጠቁመዋል። አምባሳደር ሬድዋን ስለ ሳማንታ ፓወር ጉብኝት ያሉት ነገር ባይኖርም በምዕራብ በኩል መተላለፊያ መስመር እንዲከፈት የሚደረገውን ጫና ግልጽ የሆነ የተንኮል ወጥመድ ሲሉ ነው የገለጹት። በደቡብና በምስራቅ በኩል ለሰብዓዊ ድጋፍ መተላለፊያ መስመሮች ክፍት መሆናቸውንም የጠቆሙት አምባሳደር ሬድዋን ጂኦፖለቲካዊ ፍላጎቶች፣ ግጭት፣ የሰብዓዊ እርዳታ ጉዳይ የተሸሸጉ የጦር መሳሪያዎች ፍሰት እና የተቀናጀ አለም አቀፍ ግፊት ግጭቱን እያባባሱ ነው ብለዋል ከአምባሳደር ሬድዋን ሀሳብ ጋር ተመሳሳይነት ያለው ጽሁፍ ትናንት በትዊተር አድራሻቸው ያሰፈሩት የሰራተኛና ማህበራዊ ጉዳዮች ሚኒስትር ኤርጎጌ ተስፋዬም እንዲሁ በሱዳን በኩል መስመር እንዲከፈት የሚደረግ ያሉትን ጫና አውግዘዋል ሚኒስትሯ በአማራና በአፋር ክልሎች በኩል ወደ ትግራይ ክልል መድረስ መፈቀዱን አስታውሰው በሱዳን በኩል ለሰብአዊ አገልግሎት በሚል መተላለፊያ መስመር ወይም ኮሪደር እንዲከፈት ማስገደድ የኢትዮጵያን ሰላምና ደህንነት ማደፍረስ ነው ሲሉ ገልጸዋል። ኢትዮጵያና ሱዳን ከድንበርና ከህዳሴ ግድብ ጉዳዮች ጋር በተያያዘ በግጭት ውስጥ ያሉ አገራት መሆናቸው የሚታወቅ ነው። የውጭ ጉዳይ ሚኒስቴር ደግሞ ዘስታር የተሰኘ በኬንያ የሚገኝ የዜና ድረገጽ ከፓወር የኢትዮጵያ ጉብኝት ጋር በተያያዘ ያሰፈረውን ጽሁፍ በድረገጹ አጋርቷል። ዘስታር ወሰን መላኩ የተባሉ ኢትዮጵያዊ የፖለቲካ ተንታኝ እንደጻፉ ጠቅሶ በድረገጹ ያሰፈረው ጽሁፍ የፓወር ር ጉብኝት ረሃብን መከላከል ላይ ያተኮረ መሆኑን በማድነቅ ይህ ጉዳይ የኢትዮጵያ መንግስትም አጀንዳ መሆኑን ይጠቅሳል። ነገር ግን በትግራይ የተሟላና ያልተገደበ ሰብአዊ ተደራሽነት እንዲኖር የኢትዮጵያን መንግስት ከመጫን ባለፈ ፓወር መሬት ላይ ያለውን ሁኔታ በተሻለ መልኩ እንዲረዱ ይመክራል። ከሰብአዊ ተደራሽነት ጋር በተያያዘ የሚነሱ ክፍተቶች የግድ ከኢትዮጵያ መንግስት ጋር ብቻ መያያዝ እንደሌለባቸውም ያነሳው ይህ ጽሁፍ በትግራይ ሰብአዊ ተደራሽነት ፈታኝ እንዲሆን ያደረገው ዋነኛው ምክንያት ያሉት ህወሀት የከፈተው ውጊያ ስለመሆኑ ነው የሚገልጸው። እናም የሳማንታ ፓወር በኢትዮጵያ መንግስት ላይ ብቻ ትኩረት ማድረግ ለችግሩ መፈጠር የህወሀትን ሚና አለመረዳታቸውን ያሳያል ይላል ጽሁፉ። በሌላ በኩል ራሱን የትግራይ መከላከያ በማለት የሚጠራው ኃይል መሪ እንደሆኑ የሚነገርላቸው ጄኔራል ጻድቃን ገብረተንሳይ በአማራና በአፋር ክልሎች በኩል ጥቃት የከፈቱት በኢትዮጵያ መንግስት ላይ ጫና በማሳደር ሁለት ፍላጎቶቻቸውን ለማሳካት መሆኑን ለቢቢሲ አለም አቀፍ ማቅረፍ አገልግሎት ተናግረዋል። ከእነዚህም አንዱ ትግራይ የተዘጉባትን በሮች መክፈት፣ ሁለተኛው ደግሞ የተኩስ አቁም ለማድረግ የትግራይ መንግስት ብለው በገለጹት አካል የተቀመጡ ቅድመ ሁኔታዎችን የኢትዮጵያ መንግስት እንዲቀበል ጫና ለማሳደር እንደሆነ ነው የተገለጸው። የኢትዮጵያ መንግስት በሀገር ክህደት ወንጀል ከከሰሳቸው ግለሰቦች አንዱ የሆኑት ጄኔራል ጻድቃን በአሁን ወቅት የሰብአዊ ድጋፍ ወደ ትግራይ እየደረሰ እንዳልሆነም ነው የገለጹት። ወደ ክልሉ ድጋፍ እንዲደርስ አሁን ስልጣን ላይ ካለው የአ አዲስ አበባ መንግስት ጋር ስምምነት መደረስ አለበት፣ አሊያም የክልሉን መዘጋት በመስበር እርዳታ ወደ ትግራይ እንዲመጣ ማድረግ አለብን ስለማለታቸውም ቢቢሲ በዘገባው አካቷል። የኢትዮጵያ መንግስት በበኩሉ የእርዳታ መስመሮች ለመዘጋታቸው የተናጠል ተኩስ አቆም እርምጃውን ባለመቀበል በአማራና በአፋር ክልሎች ውጊያ ከፍቷል ያለውን ህወሓትን ነው ተጠያቂ ያደረገው። ሆኖም ካለፈው ረቡዕ ጀምሮ የሰብአዊ እርዳታ የጫኑ የጭነት መኪኖች ከአፋር ክልል ወደ ትግራይ ጉዞ መጀመራቸውን አምባሳደር ሬድ ሴቷን ከተመድ የሰብአዊ ጉዳዮች ምክትል ዋና ጸሐፊና የአስቸኳይ ጊዜ እርዳታ አስተባባሪ ማርቲን ግሪፊትስ ጋር በተወያዩበት ወቅት መግለጻቸው ይታወሳል። ያም ሆነ ይህ ዩኤስአይዲ ከሶስት ቀናት በፊት ባወጣው መግለጫ በመቶ ሺዎች የሚቆጠሩ ሰዎችን ሕይወት አደጋ ላይ የሚጥል ረሃብ በትግራይ ሊከሰት እንደሚችል እምነቱን ገልጿል። ሰብአዊ ተደራሽነት በሰፊው ካልተሻሻለ እና የግጭቱ ተሳታፊዎች የፖለቲካ መፍትሄ ካልተከተሉ ቀድሞውንም አስከፊ የነበረው ሁኔታ የባሰ ይሆናል ሲልም ነው የጠቆመው። ተቋሙ በመግለጫው ዩናይትድ ስቴትስ በኢትዮጵያ የትግራይ ክልል ላለው የሰብአዊ ፍላጎት የሚውል ከ149 ሚሊዮን ዶላር በላይ ተጨማሪ የሰብአዊ እርዳታ በመስጠት ላይ መሆኗንም አንስቷል። ዩናይትድ ስቴትስ ግጭቱ ከተጀመረበት ጊዜ አንስቶ ወደ 637 ሚሊዮን ዶላር የሚጠጋ የሰብአዊ ድጋፍ ለትግራይ ክልል ማድረጓም ነው በመግለጫው የተጠቀሰው። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ አድማጮች የሰማችሁት የዕለቱን አብይ ርዕስ ዘገባችንን ነበር። የትንታኔው መጽሔት ይቀጥላል። የኢትዮጵያ መንግስት የአንድ ወገን የተኩስ ማቆሙን ይፋ ካደረገ በኋላ የትግራይ ክልልን በማስተዳደር ላይ የሚገኘውና ራሱን የትግራይ ክልል መንግስት በሚል የሚጠራው የኢትዮጵያ መንግስት ደግሞ አሸባሪ እያለ የሚጠራው ህወሓት ቀጥሎታል በተባለው ውጊያ ከሁለት መቶ ሺህ በላይ የአማራ ክልል ነዋሪዎች መፈናቀላቸውን የክልሉ መንግስት አስታወቀ። የአማራ ብሔራዊ ክልላዊ መንግስት ቃል አቀባይ አቶ ግዛቸው ሙሉነህ በክልሉ በግጭትና በተፈጥሮ አደጋዎች ምክንያት የተፈናቀሉ ወደ አምስት መቶ ሺህ ሰዎች የአስቸኳይ ጊዜ የምግብ እርዳታ እንደሚያስፈልጋቸው ለአሜሪካ ድምጽ ተናግረዋል። ችግሩ በተደጋጋሚ ቢገለጽም ዓለም አቀፉ ማህበረሰብ ምንም አይነት ምላሽ አለመስጠቱ እንዳሳዘናቸውም ቃል አቀባዩ ጨምረው ተናግረዋል። አስቴር ምስጋናው አጠር ያለ የአማራ ብሔራዊ ክልላዊ መንግስት ቃል አቀባይ አቶ ግዛቸው ሙሉነህ ዛሬ ለአሜሪካ ድምፅ እንደተናገሩት የኢትዮጵያ መንግስት የአንድ ወገን የተኩስ አቁም በማወጅ ወታደሮቹን ካስወጣ በኋላም ህወሀት ወደ አማራ ክልል ዘልቆ በመግባት በአዋሳኝ አካባቢዎች ባሉ ቦታዎች ጥቃት ሰንዝሯል። ህወሀት በተቆጣጠረባቸው የአማራ ክልል አካባቢዎች ወጣቱን እየገደለ እና እየዘረፈ ይገኛልም ሲሉ አክለዋል። ይሄንም በመፍራት በተለይ በቆቦ እና ሌሎች አዋሳኝ አካባቢዎች ከሁለት መቶ ሺህ በላይ ሰዎች ተፈናቅለዋል ብለዋል። ከተኩስ አቁሙ በኋላ አማራ ክልልን ከወረረ በኋላ ያለውን ነው እያወራ ያለው። በአሸባሪው ህወሀት ምክንያት በክልላችን ከሁለት መቶ ሺህ በላይ ተፈናቃዮች አሉ። እነዚህ ተፈናቃዮች አሁን በጣም በችግር ነው የሚገኙት። በአጎራባች ወረዳዎች እና ወደ ተለያየ አካባቢ ሸሽተው ሜዳ ላይ ነው ያሉት። የምንገኝበት ወቅት ደግሞ ክረምት ነው። በእጅጉ ከባድ ጫና ውስጥ ነው ያለ ነው ማለት ነው። በተለይ በራያ አካባቢ ብቻ ያለው ተፈናቃይ ወደ መቶ ሃምሳ ሺህ ነው የሚደርሰው። በሌላው ግንባርም ደግሞ የተፈናቀሉትን ጨምሮ ወደ ሁለት መቶ ሺህ በላይ ይደርሳሉ እና በዋናነት ትልቁ ተፈናቃይ ያለው በራያ ግንባር በኩል ስለሆነ ይሄን ዓለም አቀፉ ማህበረሰብ ቦታው ድረስ ሂዶ ማየት ይችላል። እየሆነ ያለው ለዚህ መድረስ መቻል አለበት። በተለይ ድርጊቱን ማውገዝ አለበት። አልቆምም እኮ አሁንም እያፈናቀለ ነው ያለው። አቶ ግዛቸው አያይዘው ማንነትን መሰረት ባደረገ ጥቃትና በተፈጥሮ አደጋ ጭምር የተፈናቀሉ ወደ አምስት መቶ ሺህ የሚጠጉ ዜጎች በክልሉ እንደሚገኙ አስረድተዋል። ዓለም አቀፉ ማህበረሰብ ግን ለእነዚህ ተፈናቃዮች የአስቸኳይ ጊዜ የምግብ እርዳታ በማቅረቡ ሂደት ምንም አይነት ተሳትፎ እያደረገ አለመሆኑን በመጥቀስ ወቅሰዋል ቃል አቀባዩ። ይሄ ሁሉ ሲሆን እንግዲህ በራሳችን ሀቅም እነዚህን ሰዎች የማህበረሰቡ እና ባለን ሀቅም ለመደገፍ እየሞከር ነው ያለ ነው። በጣም አንድ ትዝብት ግን ምናልባትም ዓለም አቀፉ ማህበረሰብና አንዳንድ ተቋማት ምን ያህል ነው ለጀስቲስ የሚሰሩት የሚለውን በጣም ግምት ውስጥ የሚያስገባ እና ግልጽ አድሎም ጭምር ያለው እንደሆነ ምንረዳው ስለሆነ እኔ ዓለም አቀፉ ማህበረሰብ ይሄን በተገቢ መንገድ መኮንን አለበት። በሌላ በኩል የሕወሓት ቃል አቀባይ አቶ ጌታቸው ረዳ ባለፈው ሰሞን በትዊተር ገጻቸው ባሰፈሩት ጽሁፍ የፌዴራል መንግሥቱንና የአማራ ክልል ባለስልጣናት አመራር ተችተው ከየክልሉ የጠሯቸውን ልዩ ኃይሎችና አርሶ አደሮች ወደየመጡበት መመለሳችንን እንቀጥላለን ሲሉም አክለዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን የዛሬ ሰኞ ምሽት ፕሮግራማችንን ነው። ወደ ተከታዩ ዘገባችን እናልፋለን። በአፋር ክልል ዞን አራት አካባቢ ከሳምንት በፊት በተፈጠረው ወታደራዊ ግጭት ከቤት ንብረታቸው የተፈናቀሉ ሰዎች ቁጥር ሰባ አምስት ሺህ እንደደረሰ የክልሉ የአደጋ መከላከልና ምግብ ዋስትና ጽህፈት ቤት አስታወቀ። ችግሩ የሚቀጥል ከሆነና በፍጥነት መቀልበስ ካልተቻለ ከግማሽ ሚሊዮን የሚልቅ የክልሉ ሕዝብ ለሰብአዊ ቀውስ ይዳረጋል የሚል ስጋት አለው ጽህፈት ቤቱ። መስፍን አራጌ ተከታዩን ዘገባ ድርሶናል። በአፋር ክልል ዞን አራት ፈንቲ ረሱ አካባቢ ከህወሓት ጋር እየተካሄደ ነው የተባለው ወታደራዊ ግጭት ሳምንት ያለፈው ሲሆን እስካሁን ከስድስት ወረዳዎች ሰባ አምስት ሺህ የሚደርሱ ሰዎች መፈናቀላቸውና የክልሉ አደጋ መከላከልና ምግብ ዋስትና ጽህፈት ቤት ኃላፊ መሐመድ ሁሴን ለአሜሪካ ድምጽ ሬዲዮ ያስረዱት። ፈንቲ ረሱ ወይም ዞን አራት በተለምዶ የሚባለው ዞን አራት ወረዳ ሙሉ ለሙሉ አንድ ወረዳ በክፍል የተፈናቀለበት ሁኔታ አለ። ስድስተኛ ደግሞ የጭፍራ ወረዳ ክፍል ቀበሌዎች ደግሞ እንደሁ የተፈናቃይ ቁጥር ያለበት ወረዳ ነው። በአጠቃላይ ዘጠኝ የመጠለያ ጣቢያ ላይ ተፈናቃዮች ያሉበት ሁኔታ ነው ያለው። በቁጥር ከተገለጹት ተፈናቃዮች ባለፈ ግጭቱ ባለባቸው አካባቢዎች ያሉት የክልሉ ነዋሪዎች በምን ይዞታ ላይ እንደሚገኙ ማረጋገጫ አለመገኘቱም እንደሚያሳስበው ነው ጽህፈት ቤቱ የገለጸው። ጆካው የተቆጣጠረባቸው አካባቢ ያሉ ማህበረሰቦች እስካሁን መንግስት መድረስ አልቻለም። እነሱ ያሉበት ሁኔታ ለማወቅ በጣም ተቸግረናል። ሁለተኛ ደግሞ በየጫካው በየቅሱ ተበትኖ ራሱን ደብቆ የጠፉ ሰዎችም አሉ በሶስተኛ ደረጃ ደግሞ አምልጠው ወደ መጠሪያ ካምፕ መውጣት ይቻሉ በርካታ ቁጥር ያለው ማህበረሰብ ከጎሊላ ጋሊኮም በሚባል አካባቢ፣ እንዲሁም ድግድጋ በሚባል የቴሪን ቀበሌ ላይ በአውራ በኩል ደግሞ ሲዶ አመሊፍና አድኮማ በሚባል አካባቢ ላይ የሰፈራሉ። እንዲሁም ከውዋና አውራ እንዲሁም ከፊል ጭፍራ ተፈናቀሉ ደግሞ የጭፍራ ከተማ አካባቢ ደግሞ እንዲሁ ተፈናቅለው የሚገኙ ማህበረሰቦች መኖራቸውን ማረጋገጥ ይችለናል። ተደራራቢ በሆነው ሰው ሰራሽና የተፈጥሮ ባደረገ ምክንያት በሰብአዊ እርዳታው ላይ ጫና መፈጠሩን ኃላፊው አልጠበቁም። እስካሁን በክልሉ መንግስት በኩል በተለይ እኔ በሚመራው ጽህፈት ቤት በኩል በነበረን አቅም ከአሁን በፊት በተለያየ አደጋ የሚጠቃ ክልል መሆኑ ይታወቃል። የጎርፍ ስጋት፣ የግጭት ሳምን፣ የሌላ ከአፈር ሒሳ ጋር የተያዘ ግጭትም አክቲቭ የሆነበት አካባቢ ነበረ። እንዲሁም የድርቅ ችግርም እኛጋ የቆየ ስለሆነ በጣም ተደራራቢ የሆነ የተፈጥሮና ሰው ሰራሽ አደጋ ሰላባ የሆኑ ማህበረሰቦች እርዳታ የማይናጠሩበት ማለት ነበረ። ስለዚህ ጫና በጣም ከፍተኛ የነበረበት ሁኔታ ላይ ተደራቢ ደግሞ ይህንን ችግር ሲከሰት መጋዘን ላይ የነበረን የሰዎች በሀያ አራት ሰዓት ውስጥ ለመንቀሳቀስ በአቅማችን ሞክረናል። ስለዚህ ለጊዜው እስከ እስካት ሺ ያህል ሰው ለመርዳት የቻለበት ሁኔታ ነበረ። ይህንን ስለሆነ ደግሞ የፌዴራል መንግስት ያለውን ሀምሳ ተሰብሶ እስካሁን ለአንድ ለሰላሳ ሺህ የሚሆኑ ምግብ የላገበት ሁኔታ ነው ያለው። እስም ማድረስ ባለበት አካባቢ ላይ ለማድረስ የተሞክረ ያለበት ሁኔታ አለ። ለተፈናቃዮቹ ምግብ የማቅረብ ኃላፊነት ለበት መንግስት ነው የሚሉት አቶ መሐመድ በአካባቢያቸው የሚገኙ ዓለም አቀፍ የግብረ ሰናይ ድርጅቶች በሰብአዊ ተራዶ ስራው ላይ እንዲሳተፉ ጥረት እየተደረገ መሆኑን ጠቅሰዋል። ከአደጋ ስጋት ስራ አመራር ኮሚሽን ጋር በመነጋገር በተለይ በስድስት ወረዳ ላሉት ተፈናቃዩ ለሰባ አምስት ሺህ ተፈናቃይ የዓለም ምግብ ፕሮግራም ምግብ ለሶስት ተከታታይ ወር እንዲያቀርብ የስምምነት አቅጣጫ ተሰጥተው በፌዴራል መንግስት በኩል ፈቃድ አግኝተው እኛ ደግሞ በነሱ ጋር ስምምነት ተፈራርመን ወደ ስራ ተገብተዋል። ትናንት ስራ ጀምሮ ደግሞ ምግብ ማጓጓ ማስተዳደር ጀምረዋል። አካባቢያቸው የሚገኙት የዓለም አቀፍ ተራድኦ ማህበራት ወይም ደግሞ ድርጅቶች ችግሩ ከደረሰ እንግዲህ ከሳምንት በላይ ከሆነው አልዘገዩም ወይ ምላሽ ለመስጠት? መዘገየትን ብቻ ሳይሆን አንዳንዴ ከመዘገየት በላይ መገለጽ ተቻለ። እሱ ይታያል። ነገር ግን ይህንን ለመቅረፍ ደግሞ ለእነሱ ያለውን ነባራዊ ሁኔታ ባለን የጋራ ፎረም መሰረት ሪፖርት በማቅረብ ያለውን ችግር ክፍተት፣ አስቸኳይ የማህበረሰብ ፍላጎት ለይተን ለእነሱ የምናደቀት ሁኔታ ነው ያለው። ስለዚህ ሀብትን ከመፈላለግ ሪሶርስን ከማምጣት አንጻር መዘግየቶች በትክክል እየታዩ ነው። በአካባቢው የሚገኙ ግብረሰናይ ድርጅቶችም ለተፈናቃዮቹ ድጋፍ መጀመራቸው ታውቋል። ለምሳሌ የአፋር ማህበር ለአንድ መቶ ለሚሆን ተፈናቃዮች መጠለያ ምግብ ያቀረበት ሁኔታ ነው ያለው። እንዲሁም ተመሳሳይ ደግሞ የአፋር አርብቶ አደር ማህበረሰብ ልላት ማህበር የሚባል አብዳ ተብሎ የሚጠራ ሎካል እንዲ እሱን ደግሞ አቅሙን አንቀሳቅሶ እስካሁን የተወሰነ መርዳት ስራ እየሰራ ነው። በአጠቃላይ ግን መጠለያና የቤት ቁሳቁሱን በተመለከተ የዓለም አቀፍ ግዴታ ያለበት ኦርጋናይዜሽን ፎር ማይግሬሽን የሚባለውን አይኦኤም ኃላፊነት ወስዶ እየሰራ ይገኛል። የዓለም ቀይ መስቀል ማህበር ደግሞ ለሶስት ሺህ ለሚሆን ቤተሰብ መጠለያና የቤት ቁሳቁስ ለማቅረብ ኃላፊነት ወስዶ ቦታው ድረስ በመሄድ በስራ ጥናት ተካሂዷል። አሁን ደግሞ ስካሪ ባለው ለነዚህ ማህበረሰቦች መጠለያና የቤት ቁሳቁስ የሚያቀርቡበት አቅጣጫ ተሰጥቶ ስምምነት ተፈርሞ እንቅስቃሴ ላይ ናቸው። ችግሩ የሚቀጥል ከሆነና በፍጥነት መቀልበስ ካልተቻለ ከግማሽ ሚሊዮን የሚልቅ የክልሉ ሕዝብ በተመሳሳይ የሰብአዊ ቀውስ ስጋት ውስጥ ይወድቃል ያሉት አቶ መሀመድ የህወሓት ቃል አቀባይ ጌታቸው ረዳ ሰሞኑን ላጃ ፍራንስ ፕሬስ በሰጡት መግለጫ ከኦሮሚያ ክልል የመጡና አፋር ላይ በነበሩ የኦሮሞ ታጣቂዎች ላይ የተመጠነ ሲሉ የገለጹትን ጥቃት መፈጸማቸውን አምነው ነበር። የአፋር ብሔራዊ ክልላዊ መንግስት ርዕሰ መስተዳደር አወል አርባ በበኩላቸው አንዳንድ ሰዎች ወረራ የተፈጸመብን ከኦሮሚያ ክልል የመጡ ሰራዊቶችን በመቀበላችን ነው ብለው ያምናሉ። ይህ ግን ስህተት ነው። እውነቱ እኛን ከኢትዮጵያ ባህል ለመነጠል ታስበው የተፈጸመ ነው ማለታቸውን ኤፍፒ ማስነበቡ ይታወሳል። ለአሜሪካ ድምጽ ሬዲዮ መስፍን አራቂ ወደ ተከታዩ ዘገባ እናልፋለን። የአማራ በአዲስ አበባና ኦሮሚያ ልዩ ዞን የተለያዩ አካባቢዎች በህገወጥ መንገድ የተከማቸ በርካታ ብረታ ብረት በቁጥጥር ስር መዋሉን የኢትዮጵያ ፌዴራል ፖሊስ አስታወቀ። የፌዴራል ፖሊስ ኮሚሽን ሰሞኑን እንዳስታወቀው በ17 ቦታዎች በብዙ ሺህ ቶን የሚገመት ብረታ ብረት በህብረተሰቡ ጥቆማ መያዝ መቻሉን ገልጿል። በሌላ በኩልም ይህንን በጥቆማ የተያዘ የፌሮ ብረት ክምችት ሀሳተኛ ማስረጃ በማቅረብ ና ጉቦ በመስጠት ለማስለቀቅ የሞከሩ ተጠርጣሪዎችን መያዙን የኢትዮጵያ ፌዴራል ፖሊስ ገልጿል። ፀሐይ ዳምጠው ተከታዩን ዘገባ ታስደምጠናለች። የተከማቸው ብረት የተያዘው በአዲስ አበባ ከተማ በተለምዶ ቡልቡላ፣ ተክለ ሃይማኖት ና ሰሜን ማዘጋጃ ተብሎ በምጠሩ አካባቢዎች፣ እንደዚሁም በሌሎች ቦታዎች በኦሮሚያ ክልል ደግሞ በኦሮሚያ ልዩ ዞን ፍንፍኔ ዙሪያ ሰበታ ወለቴና ዱከም ከተሞች መሆኑን ነው የፌዴራል ፖሊስ ያስታወቀው። የተያዙ ብረታብረት በብዙ ቢሊየን ብር የሚገመት መሆኑንም አመልክተዋል። አቶ ጄላን አብዲ የኮሚሽኑ ቃል አቀባይ ነው አብራርተዋል። እንግዲህ እነዚህ ብረቶች ፌሮ አለ፣ ላሜራ አለ፣ የተለያዩ አይነት ብረቶች ናቸው ያሉት። በጣም ትላልቅ ፌሮዎች የድልድይ መስሪያ ሁሉ የሚያገለግሉ ብረቶች አሉ። በርካታ ነው። አይነታቸውን እንግዲህ በባለሙያ ነው መተንተን ያለበት እና ከውጪ በተለይም ያለቀረጥ ለህዝብ መሰረት ልማቶችን ለመስራት ተብሎ በተለይም ከትግራይ አካባቢ በርካታ የግንባታ ጥያቄዎችን አቅርቦ በጉምሩክ በኩል እነዚህም ብረቶች ያለቀረጥ እንዲያስገቡ ተደርጎ በዛ ሁኔታ እንደገባ ነው ፖሊስ አሁን የደረሰበት ማለት ነው። ፖሊስ ከህዝቡ የደረሱ ጥቆማዎችን መሰረት በማድረግ ከኦሮሚያ ፖሊስ ኮሚሽንና ከሌሎች የጸጥታ አካላት ጋር በመቀናጀት ሰሞኑን ባደረገ ኦፕሬሽን ብረታ ብረቶቹን በቁጥጥር ስር ማዋሉን አቶ ጄላን ገልጸው፣ በዚህ ህገወጥ ድርጊት ላይ የተሰማሩ ተጠርጣሪዎችንም በመያዝ የምርመራ ስራውን እየሰራ እንደ እንደሚገኝ አመልክተዋል። ቃል ባለቤቶቹ ይታወቃሉ፣ ተይዘዋልም። በቁጥር ስር ውለው ጉዳያቸው እየተሰራ ነው ያለው። እነዚህ ሰዎች ከአሸባሪው ህወሓት ቡድን ጋር አባል የሆኑን ተደርሶበታል። ብረት ብቻ አይደለም የተያዘው፣ ቤታቸውን ሲፈተሽ ከአንድ ነጥብ ሁለት ሚሊየን ብር በላይ ቤታቸው ውስጥ ተገኝተዋል። ይሄም ያለ አግባብ በዚህ ባንክ ባወጣው ህግ መሰረት ይህንን የሚያክል ብር ቤት ማስቀመጥ አይቻልም። ይሄም አንድ ሌላ ወንጀል ነው የተደረሰበት ጉዳይ ነው ማለት ነው። በምርመራው በዚህ የወንጀል ድርጊት ስሙ ከተጠቀሰው ህወሓት ወገን እስካሁን በጉዳዩ ላይ የተሰማ አስተያየት የለም። ሂደቱ ገና ጅምር በመሆኑም የተጠርጣሪዎቹን ጠበቆች ሀሳብ ማካተት አልተቻለም። የፌዴራል ፖሊስ ኮሚሽን ቃል አቀባይ አቶ ጄላን አብዲ ግን የወንጀል ድርጊቱ ሰፊና ከፍተኛ መጠን ባለው ገንዘብ የሚገመት ክምችት ጋር የተያያዘ መሆኑን አመልክቷል። በአዲስ አበባ እና በኦሮሚያ ክልል የሃይማኖት ተቋማትን ጨምሮ በአስራ ሰባት መጋዘኖች እና በተለያዩ ስፍራዎች ተደብቆ የነበሩ በብዙ ቢሊዮን ብር የሚገመት የብረታ ብረት ክምችት ነው የተገኘው ብለዋል። ገና አልተተመነም፣ ግን እኛ ባየነው እና ባለሙያዎቹ በሚነግሩን ከአንድ ቦታ ብቻ ያየነው ከአንድ አምስት መቶ እና እስከ አንድ ሺህ መኪና በላይ ሊያነሳ የማይችል ቦታ ነው። አንድ በተለይ አንድ ቦታ ላይ ያገኝ ነው ወለቴ የሚባል አካባቢ የተገኘው ወርቁ ሰፈር አካባቢ የተገኘው እንደገና ደግሞ ቦሌ ቡልቡላ መስጊድ ውስጥም የተገኘው በርካታ መኪኖች እንኳን ሊያነሱት የሚችሉ እዚህ ፒያሳ አካባቢም አንድ የተገኘ ያለ ወደ ሰሜን ሆቴል በላይ ከአስራ ሰባት በላይ ቦታዎች እና መጋዘኖች ውስጥ ነው። እንግዲህ ይሄ ሰፊ ቦታ ወጥቶ በሄክታር ቦታውም ስና ሲታይ ህገወጥ ቦታ ነው። እነዚህ በአምስት ሄክታር ከሰባት ሄክታር አካባቢ ቢደርሱ ቦታዎች ላይ ያረፈ ብረት ትልቅ ብረት ነው። መጠኑን ይሄ ነው ብሎ ለመግለጽ ራሱ አስቸጋሪ ነው። በሌላ በኩል በቦሌ ክፍለ ከተማ ቡልቡላ አካባቢ ተከማችቶ የነበረው ፌሮ ብረት በሐሰተኛ መረጃ ለማስለቀቅ የሞከሩ ግለሰቦች በቁጥጥር ስር መዋላቸውን የፌደራል ፖሊስ ኮሚሽን በማህበራዊ ትስስር ገጹ ገልጸዋል። ኮሚሽኑ እንዳስታወቀው ጉዳዩ ባለፈው ሳምንት በቦሌ ክፍለ ከተማ ቡልቡላ መስጂድ ቅጥር ግቢ ውስጥ በህገ ወጥ መንገድ ተከማችቶ በፖሊስ ቁጥጥር ስር የዋለውን እና በምርመራ ሂደት ላይ ያለውን በብዙ ቢሊዮን ብር የሚገመት የፌሮ ብረት ይመለከታል። ኮሚሽኑ እንደጠቀሰው ተጠርጣሪዎቹ ህጋዊነቱ ስለተረጋገጠ በቦታው የሚገኙ የፖሊስ ጥበቃ ተነስቶላቸው ወደፈለጉበት ማንቀሳቀስ እንዲችሉ ፈቅደናል የሚል ደብዳቤ ከብሔራዊ መረጃና ደህንነት አገልግሎት የተጻፈ በማስመሰል ሐሰተኛ ደብዳቤ አዘጋጅቶ በመያዝና ጉቦ ለመስጠት የሚውል ገንዘብም ባንክ በማስገባት እንደዚሁም በቼክ አዘጋጅቶ ብረቱን በአምስት ተሽከርካሪ ጭነው ሊወጡ ሞክረዋል። ሆኖም በኢትዮጵያ ፌዴራል ፖሊስ በአዲስ አበባ ፖሊስና በፋይናንስ ኢንቴሊጀንስ ጠንካራ ክትትል በወንጀሉ የተሳተፉት ግለሰቦች በቁጥጥር ስር ውለዋል ብለዋል የፌዴራል ፖሊስ መግለጫ። እንደ ፌዴራል ፖሊስ መግለጫ በቁጥጥር ስር የዋሉት አቶ ደንበላሽ አድማስ ታምር፣ አቶ እምሩ ከበደ ሀጎስ ወይም ሀብቶም፣ ወይዘሮ ዳግማዊት መስፍን የተባሉ ተጠርጣሪዎች ናቸው። ባለፈው ሳምንት የተያዘው ብረት ባለቤት ነኝ ከሚለው አቶ ከልካይ ከሚባልና አሜሪካን ሀገር ነዋሪ ከሆነው ግለሰብ ጋር ሶስቱ ግለሰቦች የጥቅም ትስስር መፍጠራቸውን በማስረጃነት መያዙንም ፖሊስ አስታውቋል። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ። ወደ ተከታዩ ዘገባ እንለፍ። የአፋርና ሶማሌ ክልሎች ከሚወዛገቡባቸው ሶስት ቀበሌዎች አንዷ በሆነችው ገዳማይቱ ወይም ገር በኢሴ ከተማ በነዋሪዎች ላይ እየደረሰ ያለው የህይወት መጥፋት፣ ንብረት መውደምና መፈናቀል እንደሚያሳስበው የኢትዮጵያ ሰብአዊ መብቶች ኮሚሽን አስታወቀ። አዲስ ቸኮል ዝርዝር አለው። የኢትዮጵያ ሰብአዊ መብቶች ኮሚሽን ባለፈው ሳምንት መጨረሻ ባወጣው መግለጫ የአፋርና ሶማሌ ክልሎች ከሚወዛገቡባቸው ሶስት ቀበሌዎች አንዷ በሆነችው ገዳማዊት ወይም ገርበሴ ከተማ በነዋሪዎች ላይ እየደረሰ ነው ያለው የህይወት መጥፋት ንብረት መውደምና መፈናቀል እንደሚያሳስበው ገልጿል። ኮሚሽኑ በመግለጫው በግጭቱ ምክንያት የሞቱትና ጉዳት የደረሰባቸውን ሰዎች ቁጥር እንዲሁም የደረሰባቸውን የንብረት ውድመት መጠን ላይ ያለው መረጃ ውስን እንደሆነ ገልጾ ለዚህም የጸጥታው ሁኔታ ወደ ነበረበት ባለመመለሱ እንደሆነ አስታውቋል። ጥቃት የደረሰባቸውና የተፈናቀሉ ሰዎችን በስፍራው ተገኝተው የጎበኙት የሶማሌ ክልል የመንግስት ኮሚኒኬሽን ጉዳዮች ቢሮ ምክትል ኃላፊ አቶ መሀመድ ሮብሌ ለአሜሪካ ድምጽ በሰጡት ቃል የገዳማዊት ወይም ገርበይሴ ከተማ በአሁኑ ሰዓት በአፋር ክልል ልዩ ኃይሎች ስር እንደሆነ ገልጸው የተፈናቀሉ ነዋሪዎችም ሶስት ሺ አባውራች እንደሚሆኑ ተናግረዋል። ገርበይሴ ከተማዋ በአፋር ኢጅ ነው ያለችው፣ በአፋር ልዩ ኃይል ኢጅ ነው ያለችው። ነዋሪዎቹ የሞቱ የተሰደዱ እና ቆስለው ሐኪም ቤት የተወሰዱ ናቸው። አንድ ነዋሪ የለም። አሁን ነዋሪዎቹ የት ነው የሚገኙት? እዛ ነዋሪዎች አሁን ያሉት ኑሊ የምትባል ከተማ፣ ሌላ አንድ ሀርዲን የምትባል ከተማ አለች። ቢኬም የተወሰኑ አሉ፣ አይረር አሉ፣ ድረዳውም የተወሰኑ ገብተዋል። ምን ያህል ይሆናሉ የተፈናቀሉት? በጣም ብዙ ናቸው ወደ ሶስት ሺህ ባወራ ናቸው ከአካባቢው ተፈናቅለው ወደ ሙሊ ከተማ ና ወደ ሌሎች ቀበሌዎች የተጠለሉ ሰዎች የሰብአዊ ድጋፍ በአፋጣኝ እንዲቀርብ ና አቅርቦቱ እንዳይስተጓጐል ጥበቃ እንዲደረግ ጥሪ ያቀረበው የኢትዮጵያ ሰብአዊ መብቶች ኮሚሽን በአካባቢው በተደጋጋሚ የሚያገረሸውን ግጭት ለመፍታት በፌዴራል መንግስት እንዲሁም በአፋርና ሶማሌ ክልሎች ተገቢ ትኩረት ሊሰጠው ይገባል ብለዋል የሶማሌ ክልል ኮሚኒኬሽን ጉዳዮች ቢሮ ምክትል ኃላፊው አቶ መሀመድ ሮብሌም የኢትዮጵያ ሰብአዊ መብቶች ኮሚሽንን መግለጫ የሚያጠናክር ሀሳብን ያላቸው በሲቲ ዞን የተለያዩ ወረዳዎች ና በድሬዳዋ ጭምር ከሚገኙ የገር ቤስ የተፈናቃዮች መካከል በተለይ በሙሊና ና ሀርዲን ቀበሌዎች ለሚገኙ ተፈናቃዮች የሶማሌ ክልል ና የክልሉ ነዋሪዎች ልዩ ልዩ ድጋፍ እያደረጉ መሆናቸውን ገልጸው የፌዴራል መንግስትም ለተፈናቃዮች ድጋፍ መስጠት እንዲጀምር ጥሪ አቅርበዋል። ፌዴራል መንግስት ለህብረተሰቡ ድጋፍ ማድረግ ከቻለ ድጋፍ ቢያደርግ በጣም ጥሩ ነው። ህብረተሰቡ በጣም ተጎድተዋል። እነሱ በጣም ቅርብ የሆኑ ልጆቻቸውን፣ ህጻናት፣ ሴቶች አጥተዋል። በጣም ተጎድተዋል እና ሞራሊም ፊዚካሊም በጣም ተጎድተዋል እና የሚችሉት እርዳታ ወደዛ አካባቢ ቢያደርሱ ወደ ሙሌ ሙሌ ሀርዴን የምትባለው ከተማ እዛ የተሰበሰበው ህብረተሰብ በጣም ብዙ ስለሆነ ሐምሌ 17 ቀን በገርቤሴ ወይም ገዳማዊቱ ከተማ የተፈጸመውን ጥቃት ተከትሎ ለተቃውሞ የወጡ የሴቲዞን ነዋሪዎች ከድሬዳዋ ወደ ጅቡቲ የሚወስደው መንገድና የኢትዮ ጅቡቲ ምድር ባቡር መስመርን ዘግተው የነበረ ሲሆን ሁለቱም መስመሮች ግን ባለፈው አርብ መከፈታቸው ተዘግቦ ነበር። ይህን ተከትሎ የሀገር አቋራጭና ሌሎች አጭር ርቀት ተሽከርካሪዎች ከድሬዳዋ ጅቡቲ እንቅስቃሴ መጀመራቸው የተገለጸ ሲሆን የባቡር መስመሩ ግን መከፈቱና የጎደለው ነገር እንደሌለ በቻይናውያን ኢንጂነሮች ባለፈው ሳምንት ምልከታ የተደረገበት ቢሆንም ድርጅቱ ግን በራሱ ምክንያት እስካሁን ድረስ ጉዞ እንዳልጀመረ የሲቲዞ ምክትል አስተዳዳሪው አቶ አብዲ መሀመድ ለአሜሪካ ድምጽ ገልጸዋል። የአፋርና ሶማሌ ክልሎች በይገባኛል ወደ ተደጋጋሚ ግጭት በገቡባቸው ሶስት ቀበሌዎች ላይ ዘላቂ ሰላም የሚገኝበት መንገድ በተመለከተ ቃላቸውን የሰጡት የሶማሌ ክልል ምክትል ኮሚኒኬሽን ቢሮ ኃላፊ አቶ መሀመድ ሮብሌ ክልላቸው በአሁኑ ሰዓት ተፈናቃዮች ማረጋጋት ላይ ትኩረት ማድረጉን ገልጸው የአፋር ክልል ግን ለሰላም ዝግጁ አይደለም ሲሉ ይከሳሉ። በጉዳዩ ላይ የአፋር ክልልን ምላሽ ለማግኘት ያደረግነው ተደጋጋሚ ጥረት አልተሳካም። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ። የዜናና የትንታኔው መጽሔት የሚስተናገዱበት ክፍለ ጊዜ ተጠናቀቀ። በ22፣ በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽ ራዲዮ ጣቢያ ስርጭትን ነው እየተከታተላችሁ ያላችሁት በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በአት ቪኦኤ አምሃሪክ የፌስቡክ ገጻችን በቀጥታ ስርጭታችን እየተላለፈ ይገኛል። ሀሽታግ ቪኦኤ አማሪክ ብላችሁ ደግሞ በትዊተር ተከተሉን። ስርጭቶቻችንን ከኦዲዮ ናው በተጨማሪ በእጅ ስልካችሁ ቪኦኤ ዶት ሆርን ዶት ሞቢ ላይ ታገኙናላችሁ። ከሰኞ እስከ አርብ በአሀዱ ራዲዮ 94 ነጥብ ሶስት ላይም እንገኛለን። የምሽቱ የአየር ስርጭት ፕሮዲውሰር ንጉሱ ታምሬ፣ እያስተናግድኳችሁ ያለው ጽዮን ግርማ ነኝ። አሁን በስልክ ከተቀመጡልን አስተያየቶቻችሁ አንዷን መርጠን እናስደምጣችሁ። ሄሎ፣ ቪኦች በጣም ደስ ይላል። የእናንተ ፕሮግራም ምንጊዜም ያዳመጥኩ በጣም ነው ደስ የሚለኝ እና ሚዘናችሁ ማነ፣ ዜናችሁ በጣም ሚዘናዊ በመሆኑ በጣም ተደስቻለሁ። ቀጥሉበት፣ በርቱ። አድማጫችን በስልክ ስላደረሱን አስተያየት እጅግ አድርገን እናመሰግናለን። አድማጮቻችን አስተያየትና ጥቆማ ሲኖራችሁ ተዘዋዋሪው የስልክ መስመራችንን 202 205 99 42 የውስጥ መስመር 14 202 205 9942 የውስጥ መስመር 14 ደውላችሁ አስተያየቶቻችሁን በድምጽ በተቀረጸው መመሪያ መሰረት አኑሮ በኢሜል ለምትጠቀሙ አድራሻችን ሆርን አት ቪኦኤ ኒውስ ዶት ኮም ነው። ሆርን አት ቪኦኤ ኒውስ ዶት ኮም። በፌስቡክም የውስጥ መልእክት መላኪያ ላይ አት ቪኦኤ አማሪክ ብላችሁ ብትልኩልን ይደርሰናል። አሁን ወደ ሁለተኛው አጋማሽ የመጀመሪያ ቅንብር እናልፋለን። በዩናይትድ ስቴትስ ዴልታ የተሰኘው የኮቪድ-19 ቫይረስ መስፋፋትን ተከትሎ ባለስልጣናት አዲስ የአፍና የአፍንጫ መሸፈኛ ጭንብል መመሪያ እያስጀመሩ ሲሆን አንዳንድ ቀጣሪዎችና የምግብ ቤቶችም የክትባት ወረቀት ጭምር እየጠየቁ ይገኛሉ። የሚሼል ኩዊን ዘገባ ነው የደንገረመው ታቀርበዋለች። እጅግ ተላላፊ በሆነው ዴልታ በተሰኘው የኮሮና ቫይረስ አይነት በዩናይትድ ስቴትስ የኮቪድ አስራ ዘጠኝ ቫይረስ ተስፋፍቷል። በሳን ፍራንሲስኮ ከተማ ሁለት ሆስፒታሎች ውስጥ የሚሰሩ ከሁለት መቶ በላይ የሚሆኑ ተቀጣሪዎች ላይ ቫይረሱ ተገኝቷል። እንደ ኒውዮርክ ታይምስ ዘገባ ከሆነ አብዛኞቹም ሙሉ ለሙሉ ክትባት ወስደዋል። በተመሳሳይ ትላንት ቅዳሜና ሁድም ፍሎሪዳ ግዛት በ24 ሰዓት ጊዜ ውስጥ ከ21 ሺህ በላይ የቫይረሱ ተጠቂዎችን በመመዝገብ ክብር ወሰን ሰብራለች። የፕሬዚዳንት ጆ ባይደን ዋና የጤና ጉዳዮች አማካሪ የሆኑት ዶክተር አንቶኒ ፋውቺ በዚህ ሳምንት ኤቢሲ የተሰኘው ጣቢያ ላይ በሚተላለፈው ዘዊክ በተሰኘ መሰናዶ ላይ ቀርበው እንዲህ ብለው ነበር ዊ አር ኢንፋክት ኢን አ ከሰው ወደ ሰው ለመተላለፍ ከፍተኛ የሆነ አቅምና ፍጥነት ባለው ቫይረስና በወረርሽኙ ምክንያት እጅግ ከባድ የሆነ የሕብረተሰብ ጤና ችግር ገጥሞናል። ከመቶ ሚሊዮን በላይ የሚሆኑ አሜሪካውያን ባልተከተቡበት ሁኔታ ባለስልጣናት ለቫይረሱ መጨመር ምላሽ ለመስጠት እየተጣጣሩ ነው። ባለፈው ሳምንት ፕሬዚዳንት ጆ ባይደን የመንግስት ተቀጣሪዎች በሙሉ እንዲከተቡ፣ ካልሆነ ግን በግዴታ ምርመራ እንዲያደርጉ እንደሚጠየቁ አስታውቀው ነበር። ይህንን ጉዳይ ታዲያ አንዳንድ የሰራተኛ ማ ማህበራት የሰራተኞችን መብት የተጋፋ ሲሉ አውግዘውታል። በተመሳሳይ የዩናይትድ ስቴትስ የበሽታ መከላከልና መቆጣጠሪያ ማዕከል ሲዲሲ የተከተቡ ሰዎችን ጨምሮ ሁሉም ሰዎች በቤት ውስጥና የቫይረሱ መተላለፍ ከፍተኛ በሚሆኑባቸው ቦታዎች ሁሉ የአፍና የአፍንጫ መሸፈኛ እንዲያጠልቁ አሳስቧል። በኮንግረስ ውስጥ ተካፋይ የሆኑ የሕክምና ባለሙያም የሕዝብ ተወካዮች ምክር ቤት ውስጥ የአፍና የአፍንጫ መሸፈኛ ጭንብል እንዲደረግ አስገድደዋል። ይሁንና ጉዳዩ የማይመለከተው ሴኔት ውስጥ ያሉ አንዳንድ ሕግ አውጪዎች ሁኔታዎቹን እየተቹ ነው። ኬቨን ማካርቲ የዝቅተኛ ማህበረሰብ መሪና የካሊፎርኒያ ግዛት ሪፐብሊካን ናቸው። በዚህ ዙሪያ እንዲህ ይላሉ። የበሽታዎች መከላከልና መቆጣጠር ማዕከል ሲዲሲ፣ የመንግስት ባለስልጣናት የፖለቲካ ማስፈጸሚያ ሆኗል። የሕይወታችንን ሁሉንም ክፍል መቆጣጠር ይፈልጋል። የማህበረሰብ ጤና ምክሮች ግለሰባዊ ነጻነትን ሊጋፉ ይችላሉ፣ ነገር ግን እነሱን ተግባራዊ አለማድረግ በራሱም የሰዎችን መብት መጋፋት ነው ሲሉ ያስረዳሉ። የዋይት ሀውስ የጤና አማካሪ ዶክተር አንቶኒ ፋውቺ The fact is, if you get infected, even if you are without symptoms, እውነታው በቫይረሱ ከተጠቃችሁ ምልክት እንኳ ባይኖርባችሁ ሌሎች ተጋላጭ ለሆኑና በአስከፊ ሁኔታ ሊታመሙ ወደሚችሉ ሰዎች ታስተላልፋላችሁ። ስለዚህ ግለሰቦችን ለቫይረሱ ተጋላጭ በማድረግ መብታቸውን እየጣሳችሁ ነው። በየጊዜው የመመሪያዎቹ መቀያየር የራሱን ሚና ሳይጫወት አልቀረም። እንደ ሲኤንኤን ሪፖርት ከሆነ በዩናይትድ ስቴትስ የተከተቡ ሰዎች ቁጥር ባለፈው ሳምንት ብቻ በ21 ከመቶ ጨምሯል። በቫይረሱ የመጠቃት መጠንም ክትባቱን እምብዛም ባልወሰዱ በአንዳንድ ደቡባዊ የሀገሪቱ ግዛቶች ውስጥ ጨምሯል። ለሚሼል ኩዊንን ዘገባ ኤደን ገረመው ከዋሽንግተን ዲሲ። አድማጮች አሁን ወደ ተከታዩ ቅንብር ነው የምናልፈው። የሰኞ ምሽት ጤና። በዛሬው የሰኞ ምሽት የጤና መሰናዷችን እየተባባሰ የመጣውን የኮቪድ-19 ወረርሽኝ መዛመት እና በተለይ ክትባቱ እንደ ልብ በሚገኝባት ዩናይትድ ስቴትስ የተከሰተውን ሁኔታ ይዳስሳል። ሙያዊ ትንታኔውን የሚሰጡን ዶክተር ገበየሁ ተፈሪ እዚህ ዋሽንግተን ዲሲ ውስጥ በሚገኙ የተለያዩ የሕክምና አገልግሎት ተቋማት በማገልገል ላይ ያሉ የተላላፊ በሽታዎች ልዩ ሐኪም ናቸው። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው የምልልሳቸውን የመጀመሪያ ክፍል ይዞ ቀርቧል። ዶክተር ገበየሁ ተፈሪ በቅድሚያ ለጊዜው አመሰግናለሁ። አመሰግናለሁ አሉላ። ዴልታ የተባለው ዘረመሉን የለወጠ የቫይረሱ ዝርያ በስፋት መዛመትና ሙሉ ክትባት የወሰዱ ሰዎች ጭምር እየተጋለጡ ያሉበት ሁኔታ እየተዘገበ ነው። በስፋትም እያነጋገረ ነው። እስኪ በአሁኑ ወቅት በዩናይት ስቴትስ እየታየ ያለውን የኮቪድ-19 ወረርሽኝ ይዞታ በተለይም ደግሞ ሰሞንኛውን አዝማሚያ በመመልከት ብንጀምር ምን ይመስላል? በተለያዩ የዩናይት ስቴትስ ከተሞችና ግዛቶች ከፍተኛ ቁጥር ያላቸው ህሙማን እየታዩ መሆኑ ነው እየተዘገበ ያለው ዶክተር ገበየሁ አዎ፣ በጣም ከአሳሳቢነት ደረጃ አልፎ ወደ አስጊ ደረጃ እየደረሰ ነው። መጀመሪያ ይሄ ተመልሶ ወረርሽኙ የታየባቸው ቦታዎች የኮቪድ ክትባት በመስጠት ዝቅተኛ ድርሻ የነበራቸው አካባቢዎች ናቸው። አሁንም ቢሆን ጎላ ያለው ቁጥር የሚመጣው ከነዚህ አካባቢ ነው። ከዛ በተጨማሪ ደግሞ ለኮቪድ ስርጭት መከላከያ ይሆናሉ የሚባሉ በተለይም ማስክ ማድረግና ስብስቦችን መቀነስ የሚቃወሙ ቦታዎች ነው የተነሳው እና በጣም አሁን ቁጥሩ እየገፋ በተለይ አራት ስቴቶች በቀዳሚነት የያዙበት ደረጃ አለ። አንደኛው ፍሎሪዳ ነው፣ ሚዙሪ፣ ኔቫዳ፣ ካሊፎርኒያ። ግን አሁን ሁሉም ቦታ ሪፖርት እየተደረገ ነው እና ቁጥሩ ባልሳሳት ለመጀመሪያ ጊዜ ወደ ሁለት መቶ ሺህ የሚሆን ሰዎች ተገኝቶባቸዋል ተብሎ ሪፖርት ተደርጓል። መልካም ከዚሁ በተዛመደ በምዕራብ ዩናይት ስቴትስ የካሊፎርኒያ ክፍለ ግዛት ሳን ፍራንሲስኮ ከተማ በሚገኙ ሁለት ዋና ዋና ሆስፒታሎች ውስጥ የሚሰሩ ከሁለት መቶ በላይ ሰራተኞች ለኮሮና ቫይረስ መጋለጣቸው በምርመራ መረጋገጡን የኒውዮርክ ታይምስ ጋዜጣ ከትላንት በስቲያ ባወጣው ዘገባው አመልክቷል። ባለፈው ዓመት ወረርሽኙ እጅግ በከፋበት ከቁጥጥር ውጪ ለመሆን ተቃርቦ በነበረበት ወቅት ከታየ ወዲህ ቀደም ብሎ ምርሶ ይህ ግዛቶችን ሁኔታ እንዳስረዱት ሆስፒታሎች አዲስ በሚጎርፉ ከፍተኛ ቁጥር ባላቸው ህሙማን መጨናነቅ ጀምረዋል። እስኪ ደግሞ በጤና ተቋማቱና በሕክምና ባለሙያዎች ላይ እንደ አዲስ እየፈጠረ ያለውን ጫና ቢያስረዱ። ነው፣ ይሄ ቀደም ብለህ እንደጠቀስከው አሜሪካ ውስጥ ደጋግሞ የማይጠቀስ አንድ ቁጥር ቢኖር በኮቪድ አስራ ዘጠኝ ምክንያት በመጀመሪያው እና ተከትሎ በመጣ ወረርሽኝ ምን ያክል የጤና ሙያተኞች ህይወታቸው እንዳለፈ ነው እና ነርሶች እና ሀኪሞች ሌሎችንም ጨምሮ ከአንድ ሺ ስድስት መቶ በላይ የሚሆኑ ሰዎች ህይወት ያለፈበት ሁኔታ ነው ያለው እና ብዙ ሰዎች በቫይረሱ እንደተያዙም ይታወቃል ተስፋ እንግዲህ የተሰጠው ምንድን ነው መጀመሪያ ክትባቱ ሲመጣ በነበረው እጥረት ምክንያት ቅድሚያ የተሰጠው ለጤና ባለሙያተኞች ለምን በየጊዜው ለዚህ ቫይረስ ለሚጋለጡ ነው እና የእነሱ የክትባት መጠን ከሌሎቹ ሻል ይላል የሚል ከቨሬጁ ግን፣ እንደዛም ሆኖ ያልተከተቡ የጤና ባለሙያተኞች አሉ። ፐርሰንቱም ሲታይ ያን ያክል በአጠቃላይ ሊያስጥል የሚችል ደረጃ አይደለም እና አሁን ምንድን ነው አንዱ የከፋ ነገር በዚህ በዴልታ የተያዙ ሰዎች ክትባት የወሰዱ ሰዎች ይዟቸው፣ ግን የበሽታ ስሜት ስለሌላቸው አንደኛ ሁለተኛ ክትባትም ስለወሰዱ በቫይረሱ የተያዙ አይመስላቸውም እና ግን አሁን ቅርብ ጊዜ የወጡ ጥናቶች የሚያሳዩት ምንድን ነው እነዚህ ሰዎች መልሰው ለሌላ ሰው ማቀበል ወይም ማስተላለፍ እንደሚችሉ ነው እና የጤና ባለሙያተኞች ተጋላጭ ናቸው። አንደኛ ከሆስፒታልም ይጋለጣሉ። ሁለተኛ ደግሞ እንደ ማንም የኅብረተሰብ አባል ከኅብረተሰቡ ጋር በሚያደርጉት ግንኙነት ይጋለጣሉ እና ከፍተኛ አስጊ ደረጃ ነው ያለው። ከዛ በላይ እንግዲህ ሆስፒታሎች በበሽተኞች ሲጨናነቁ ስራው ራሱ አድካሚና አእምሮን አካልም ጭንቀት የሚፈጥር ሁኔታ ነው እና በጣም አስከፊ ሁኔታ ነው። አሁን ለየት ያለው ደስ የለው ምንድን ነው እንደ መጀመሪያው ዙር የእነዚህ ፒፒኢ የሚባሉ የመከላከያ አልባሳት ወይ ቁሳቁሶች እጥረት የለም። አሁን መጀመሪያ ግን በጣም አሳሳቢ ነበር። ዶክተር ገበየው የፀረ ኮቪድ-19 መከላከያ የወሰዱ ሰዎች በአብዛኛው የመያዝ እድላችን አናሳ ነው በሚል በአመዛኙ ጥንቃቄ ማድረግ የተዉ ቢሆንም የጤና ባለስልጣናት ቀደም ሲል የሰጡትን የአፍና የአፍንጫ መሸፈኛ ጭንብል ማድረግ አያስፈልግም የሚለውን አቋማቸውን ግን ቀልብሰው ሙሉ በሙሉ የተከተቡትንም ጭምር እንደ ቀድሞ ሁሉ አሁንም ጥንቃቄ እንዲያደርጉ እየወተወቱ ነው። አንዳንድ ከተሞችም የቀደሙ ድንጋጌዎችን መልሰው በስራ ላይ እያዋሉ ነው። እንደ ምግብ ቤቶች ባሉ ስፍራዎች በቤት ውስጥ ለመስተናገድ የሚገቡ ሰዎች የአፍና አፍንጫ መሸፈኛ ጭንብላቸውን እንዲያደርጉም እየተጠየቀ ነው። ለመሆኑ የዚህ ዴልታ የተሰኘው ዘረመሉን የለወጠ የቫይረስ ዝርያ አሳሳቢነት የቱን ያህል ነው? በተለይም ደግሞ የተከተቡ ሰዎችን ጭምር ለጽኑ ህመም የመዳረግ ዕድል ይኖረው ይሆን? በጣም ወሳኝ ጥያቄ ነው። እንግዲህ ክትባቶቹ መጀመሪያ ሲጠኑ ብዙ ህብረተሰቡ በትክክል ለይቶ ያላወቀው ነገር ቢኖር የመጀመሪያው ጥናት ያለው በኮቪድ ቢያዙ ምን ያክል ሰው ይታመማል፣ ምን ያክል ሰው ይሞታል እና ክትባቱን ከወሰዱ ምን ያክሉን ሰው ያስጥላል ነው እንጂ በቫይረሱ ይያዛሉ አይያዙም የሚል ነገር አልነበረም። እንግዲህ ግልጽ በሆነው እና ዘጠና አምስት ፐርሰንት ዘጠና አራት ፐርሰንት የሚባለው ምንድን ነው በቫይረሱ ቢያዙ እንኳን ለሞትና ለከፍተኛ ህመም አልተዳረጉም ያን ያክል ከበሽታ ይከላከላል ነው እንግዲህ በዛ ተያይዘው ምናልባትም ደግሞ ዘጠና ፐርሰንት ከቫይረሱ መያዝ ሊያድናቸው ይችል ይሆናል የሚል አለ እንግዲህ አሁን የምናወራው መቶ ፐርሰንት አደለም እንግዲህ ዘጠና ፐርሰንት ዘጠና አራት ዘጠና አምስት ፐርሰንት ከቫይረሱ መያዝ ያስተላል ቢባልም የተወሰነ ፐርሰንት ተጋላጭ ሆኖ በቫይረሱ ሊያዝ ይችላል፣ ክትባቱን ቢወስድም አንደኛ፣ ሁለተኛ ክትባቱን የወሰዱ ሰዎች ሁሉም እኩል ምላሽ አይሰጡም ለክትባቱ ይህንን ደግሞ በጣም ማወቅ አለብን። አንደኛ በእድሜ እድሜያቸው ከስልሳ አምስት አመት በላይ የሆኑ ሰዎች እንደ ማንም የተፈጥሮ ሂደት በቂ የመከላከያ አቅም የላቸውም ክትባት ቢወስዱም እንደ ጎልማሳው በቂ ምላሽ መስጠት አይችሉም ስለዚህ ሌላ ሁልማሳ ላይ ዘጠና አራት ቢሆን እነሱ ላይ ወረድ ያለ ይሆናል ወረድ ሲል ደግሞ ለቫይረሱ ተጋላጭ ይሆናሉ ሌሎች ደግሞ ምንድን ነው በህመም ምክንያት ህመሙ ራሱ የሰውነት መከላከያ አቅምን የሚያደቅም ወይም ደግሞ ለህመሙ የሚወስዱት መድኃኒት የሰውነት መከላከያ አቅምን የሚያደቅም ከሆነ እነሱም ክትባት ቢወስዱ በቂ ምላሽ አይሰጡም እንደውም ጆንስ ሆፕኪንስ የሚባለ ሆስፒታል የተጠና ጥናት ካንሰር ያለባቸው ሰዎች የኩላሊት ወይ ጉበት ሌላ ትክ የወሰዱ እና ያ የወሰዱትን ኦርጋን ሰውነት እንዳያስወጣው የሚወስዱት መድኃኒት የመከላከያ አቅማቸውን ያሳንሷል እና እነሱን ክትባት ሰጥቷቸው ደግነቱ ምንድን ነው ክትባቱን ሲወስዱ ምንም የተለየ ጉዳት አልታየም። ግን አንዳንዶቹ ዜሮ አንቲባዲ መከላከያ መከላከያ አላበጁም እና እነዚህ ሰዎች አሉ እንግዲህ ክትባቱ ቢወስዱ ሁለተኛ በህብረተሰብ ውስጥ የቫይረሱን ስርጭት ለማቆም በቂ የሆነ ሰው መከተብ አለበት። የኮቪድ ስርጭትን ለመግታት በቂ የሚባለው ደግሞ አንዳንዴ ሰማንያ አምስት ፐርሰንት ያደርጉታል አንዳንዴ ሰባ ፐርሰንት ያደርጉታል። ግን ሰማንያ አምስት ፐርሰንቱ የህብረተሰብ ክፍል እስካልተከተበ ድረስ ስርጭቱ ይቀጥላል። አድማጮች ከዶክተር ገበየሁ ተፈሪ ጋር የጀመርነው ቃለምልልስ አልተቋጨም። ተከታዩ በሌላ ፕሮግራም ይቀርባል። ሙሉ ቃለምልልሳቸውንም በድረገጻችንና በማህበራዊ ሚዲያ ገጾቻችን ላይ እናኖራለን። ለአሁኑ ግር ዶክተር ገበየሁን እናመሰግናለን። አድማጮች ስርጭታችንን እያጠናቀቅ ነው። ከመሰናበታችን በፊት ለሰኞ ምሽት የስፖርት ዘገባ ሀብታሙ ስዩም ለጥቂት ደቂቃዎች አብሯቸው ይቆያል። ዛሬ አመሻሹን በተደረጉ ውድድሮች አፍሪካውያን የሩጫው ዘርፍ ገናና መሆናቸውን በጃፓን ቶኪዮ ኦሎምፒክ ላይ ዳግም አሳይተዋል። ኢትዮጵያን በማህደሯ ላይ አንድ የብርና አንድ የነሐስ ሜዳሊያዎችን አክላለች። በወንዶች 3ሺ ሜትር መሰናክል ውድድር የሞሮኮ ሱፊያን ኤልባካሌ ውድድሩን በ8 ደቂቃ ከ8 ሰከንድ ከ9 ማይክሮ ሰከንድ በሆነ ሰዓት በማጠናቀቅ የወርቅ ሜዳሊያ ለሀገሩ አስገኝተዋል። ኢትዮጵያዊው ለሜቻ ግርማና ኬንያዊው ቤንጃሚን ኪገን በሰከንዶች ልዩነት ተከታትለው በመግባት የብርና ነሐስ ሜዳሊያ ባለቤት ሆኗል። ሌላው በጉጉት የተጠበቀው የሴቶች አምስት ሺህ ሜትር የፍጻሜ ውድድር ለኒዘርላንድ በምትሮጠው ትውልደ ኢትዮጵያዊት ሲፋን ሐሰን አሸናፊነት ተጠናቋል። የ28 ዓመቷ ሲፋን 12 ከግማሹን ዙር በ14 ደቂቃ ከ38 ሰከንድ ከ38 ማይክሮ ሰከንድ በማጠናቀቅ ኒዘርላንድን ለወርቅ አብቅታለች። በግሏ የመጀመሪያው የኦሎምፒክ ወርቅ ሜዳሊያም ሆኖላታል። ኬንያዊቷ ሄለን ኦብሪ የብር ኢትዮጵያዊቷ ጉዳፍ ጸጋይ የነሐስ ሜዳሊያዎችን በማግኘት የሀገራቸውን የሜዳሊያ ቁጥር ከፍ አድርገዋል። ስማቸውንም በ በኦሎምፒክ የክብር መዝገብ ላይ አስመዝግቧል። የቶኪዮ ኦሎምፒክ የሁለተኛ ሳምንት ክንውኖች ተጀምረዋል። ቀልብ ሳቢ ስፖርታዊ ትዕይንቶችም እየታዩ ይገኛሉ። በከፍታ ዝላይ ዘርፍ የተወዳደሩት አንድ ጣሊያናዊና አንድ ኳታራዊ ተወዳዳሪዎች ሁለቱም የወርቅ ሜዳሊያ እንዲሸለሙ ተወስነዋል። ጣሊያናዊው ጂያን ማርኮ ታምቤሪና ኳታራዊ ሙታዝ ባርሲም አሸናፊውን ለመለየት የተቀመጠውን የ2 ሜትር ከ39 ሳንቲሜትር ከፍታ በዝላይ ለማለፍ ሶስት ጊዜ ሞክረው አልተሳካላቸውም ነበረ። በስተመጨረሻ ዳኞች ተወዳዳሪዎች ከተስማሙ ለሁለቱም የወርቅ ሜዳሊያ መስጠት እንደ የሚችሉ ነግረዋቸዋል። መስማማታቸውን ያስታወቁት ተወዳዳሪዎች በእንባ የታጀበ ደስታቸውን ሲገልጹም ታይተዋል። በተያያዘ ዜና የቬንዙዌላ ስሉስ ላይ ተወዳዳሪ የሆነችው ዩሊማር ሮጃስ ከ26 ዓመት ወዲህ የመጀመሪያ የሆነውን የዓለምም ሆነ የኦሎምፒክ ክብረ ወሰንን በአንድ ቀን አስመዝግባለች። ሮጃስ በመጨረሻ ሙከሯ 15 ሜትር ከ67 ሴንቲሜትር ለመዝለል ችላለች። የቶኪዮ ኦሎምፒክ መልካም ስፖርታዊ ጨዋነት የታየበት መድረክም ሆኗል። ለዚህ ማሳያ የሚሆኑት በወንዶች 800 ሜትር ሩጫ ተወዳዳሪ የሆኑት የዩናይትድ ስቴትስ ሱ አይዚያ ጆዌትና የቦትስዋናው ኒጄል አሞስ ናቸው። ለሩብ ፍጻሜ ለማለፍ ውድድራቸውን በሚያደርጉበት ጊዜ ተጠላልፈው ቢወድቁም አንዳቸው አንዳቸው ላይ ንዴታቸውን ከመወጣታቸው ይልቅ በወንድማማችነት መንፈስ በመጠቃቀፍ ውድድሩን ከሌሎች ተወዳዳሪዎች በ54 ሰከንዶች ዘግይተው ጨርሰውታል። ከውድድሩ በኋላ አሞስ ወደ መጨረሻው ዙር ውድድር እንዲገባ ሲፈቀድለት ጆዌት ግን ከውድድሩ ውጭ ሆኗል። የቶኪዮ ኦሎምፒክ የውዝግብ አፍታዎችንም እያስተናገደ ይገኛል። በግዳጅ ወደ ሀገር እንድሳፈር ልደረግ ነው ያለች የቤላሩስ ተወዳዳሪ ክሪስቲና ሲማንስኪያ አኒዳ በተሰኘው አውሮፕላን ማረፊያ ጣቢያ ወደሚገኘው ፖሊስ ጣቢያ በመሄድ ከለላ አግኝታለች። ፖላንድና ቼክ ሪፐብሊክ ለአትሌቷ ማናቸውንም ድጋፍ ለመስጠት ጥያቄ አቅርበዋል። የአጭር ርቀት ተወዳዳሪዋን የተባበሩት መንግስታት ድርጅት የስደተኞች ተቋም ተወካዮችም እንዳነጋገሯ ተሰምተዋል። አትሌቷ አሰልጣኟ በሌሊቱ ወደ ክፍሏ በመሄድ ውድድሯን በማቋረጥ ወደ ሀገሯ እንድትመለስ በበላይ አካል መታዘዟን መናገራቸውንና በግዳጅ በቱርክ አየር መንገድ ሊያሳፍሯት መሞክራቸውንም ተናግራለች። ተጨማሪ ዘገባዎች የተገኙት ከአሶሺየትድ ፕሬስ ነው። የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በዝግጅቶቻችን ላይ ያሏችሁን አስተያየት በስልክ ለማስቀመጥ 2022059942 በውስጥ መስመር 14 ደውላችሁ በድምፅ በተቀረጸው መመሪያ መሰረት አስተያየቶቻችሁን አኑርልን። ዝግጅቶቻችንን አጠናቀናል። በምሽቱ ፕሮግራም ዋና አዘጋጅ ትስታበላቸው እና በሁሉም ስፍራ ባሉ መላ ባልደረቦቻችን ስም የምሰናበታችሁ ጽዮን ግርማ ነኝ። ንጉሱ ታምሬ ስርጭቱ ሰዎቻችን ሲያቀናብርልን ቆይቷል። አብራችሁን ስለቆያችሁ እናመሰግናለን። ሰላም፣ በደና ደሩ